ባንኪሙን ስምንተኛው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው የተመረጡት በጎርጎርሳዊው ጥቅምት 2006 ዓ ም ነበረ። ጥር 1 2007 ዓ ም ደግሞ በይፋ ስራቸውን ጀመሩ። በመካከሉ የቀድሞ የኢራቅ አምባገነን መሪ ሳዳም ሁሴን በጎርጎሮሳዊው ታህሳስ 30 2006 ዓ.ም በስቅላት ተቀጡ። ባንኪሙን ውሳኔውን ሳይቃወሙ ቀርተዋል። ዩናይትድ ስቴትስ ሳዳም ሁሴንን በ2004 ለኢራቅ የፍትህ አካላት ካስረከበቻቸው በኋላ በሰብአዊነት ላይ ፈጽመዋቸዋል በተባሉ ወንጀሎች ነበረ በስቅላት እንዲቀጡ በ2006 ዓ.ም እየተፈረደባቸው በወቅቱ የሰጡት መግለጫ የሚመሩት የተባ የተባበሩት መንግስታት ድርጅት ባወጣው የሰብአዊ መብቶች ቻርተር ላይ የሰፈረውን የእያንዳንዱን ሰው የመኖር መብትን የሚቃረን በመሆኑ በዓለም ዙሪያ ቁጣ ቀስቅሶ ነበረ። ባን ከፍተኛ ጫና ከተደረገባቸው በኋላም መግለጫቸውን ለማስተካከል ተገደዋል። ከእርሳቸው በፊት ድርጅቱን የመሩት ጋናዊ ኮፊ አናን በዩናይትድ ስቴትስ ግፊት በ1997 የኃላፊነቱን ቦታ ቢያገኙም ለአሜሪካን ታማኝ ሆነው አልዘለቁም። አናን የተባበሩት መንግስታት ድርጅትን መተዳደሪያ ደንብ መሰረት በማድረግ በአንድ ቃለ ምልልስ ላይ የኢራቁን ወረራ ሕገወጥ ሲሉ አውግዘዋል። በዚህ የተነሳም ያኔ ዩናይትድ ስቴትስና አጋ ተግባሮቿ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትን ይሁንታ መጠበቅ ነበረባቸው። በአንጻሩ ግን ባንኪሙን የዩናይትድ ስቴትስን አስተዋጽኦ ሲያውድሱ ነው የቆዩት። ከዚያም ባንድ በገለልተኝነት በ2009 ዓመተ ምህረት መሐሙድ አህመዲ ነጃድ የኢራን ፕሬዝዳንት ሲሆኑ የመልካም ምኞት መግለጫ ልከውላቸዋል። ምርጫው ግን በሀገር ውስጥም ሆነ በውጭ ከፍተኛ ውዝግብ ያስነሳ ነበረ። በወቅቱም አራት ሺህ የሚደርሱ የኢራን ዜጎች የታሰሩ ሲሆን ሰባ ያህል ደግሞ ተገድለዋል። በዚህ ወቅትም አንዳንድ ኢራናውያን ምሁራን ለተባበሩት መንግስታት ድርጅት አቤት ብለው ነበረ። ባንኪሙን ግን በዝምታ ነው ያለፉት። እነዚህን መሰል አወዛጋቢ ጉዳዮችን ወደ ጎን የሚገፋው የባንኪሙን ዲፕሎማሲያዊ አካሄድ በተባበሩት መንግስታት ድርጅት መሪነታቸው ወቅት ግልጽ ወጥቷል። ብዙ ታዛቢዎች እንደሚሉት እንደ ኃላፊ የመተቸትና የመውቀስ ድርሻቸው ስላልተመቻቸው ሁለተኛውን ዙር ኃላፊነት እስኪረከቡ ድረስ በአወዛጋቢ ጉዳዮች ላይ አስተያየት ከመስጠት ተቆጥበው ነበረ። ይሁንና ባን ትናንት ሲሸኙ ባደረጉት ንግግር በዋና ጸሐፊነታቸው ዘመን ለሰብአዊ መብቶች መከበር የተቻላቸውን ሁሉ ጥረት ሲያደርጉ መቆየታቸውን ነው የተናገሩት። ለእኔ የተባበሩት መንግስታት ድርጅት ስልጣን የማይጨበጥ ወይም በትምህርት ብቻ ማውቀው አልነበረም፣ የህይወት ታሪኬ እንጂ። ለሰዎች ክብርና መብት ጥበቃ እንዲሁም ለጋራ የሰብአዊነት ምሰሶዎቻችን ትኩረት ሰጥቻለሁ። ዛሬ ለችግር ለተጋለጡትና ለተረሱት ለመቆም ጥረት አድርጌያለሁ። መጪ ትውልድ በሰላም እንዲኖር የተቻለንን ሁሉ እያደረግን ነው። አሁን ለመልቀቅ በተዘጋጀሁበት ወቅት ከልጅነቴ አንስቶ እንደነበረው ልቤ ከተባበሩት መንግስታት ድርጅት ጋር ነው። ባንኪሙን በስልጣን ዘመናቸው ከልባቸው የገባ ነገር ቢኖር የዓለም ሙቀት መጨመርን ለመከላከል የሚደረገው ጥረት ነበረ። በአንድ ወቅት ባን ባደረጉት ንግግር የአየር ንብረት ለውጥ በሰብአዊ ፍጥረቶችና በምድራችን ላይ ያሳደረው ስጋት ከኒውክሌር ጦርነት ስጋት የማይተናነስ ነው ብለው ነበረ። ባንኪሙን ይህን ያሉት ስልጣን እንደያዙ በ2007 ዓ.ም ቢሆንም መንግስታት የዓለም ሙቀት መጠን እንዲቀንስ እርምጃዎችን ለመውሰድ እየተስማሙት በ2015 ፓሪስ ላይ በተካሄደው ጉባኤ ላይ ነበረ። ባንኪሙን የፓሪሱን ስምምነት በህይወታቸው እጅግ የተደሰቱበት ጊዜ መሆኑን ተናግረዋል